ቢና፣ ቪኦኤ የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ሰላም፣ እንደምን አመሻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሐሙስ ምሽት ሚያዝያ 21 2013 ዓ.ም የጋቢና ቬይ መሰናደው ጀመረ። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ሚሯቅ ከተማ የህወሀት ታጣቂ ቡድን በሰነዘረው ጥቃት በሰው ሕይወትና ንብረት ላይ ጉዳት አድርሶብኛል ሲል የወረዳው አስተዳዳሪ ገለጹ። የመንግስት መኪኖች ወደ አራት ተቃጥለዋል። አንድ ተቋም ጤና ጣቢያን ተቃጥሎብናል። ንጹሀንም ከዋሪ የጸጥታ መዋቅራችንም የተጎዱ አሉ። በዚህ ዙሪያ በምሽቱ ዘገባለን። በሌላ በኩል በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ ዓመት ተማሪ የሆነ ወጣት ትምህርት በሌለበት በገጠሪቱ የኢትዮጵያ ክፍል ትምህርት ቤት በመክፈትና ና ሕጻናት በነጻ ትምህርት እንዲያገኙ እያገዘ ይገኛል። እንግዳችን አድርገነዋል። ሌሎች ጥንቅሮችም አሉን። አብራችሁን እንድትቆዩ የምንጋብዛችሁ በመስተንግዶ የደንገረመው በቅንብሩ የሊያስ አስማረ ስንሆን በዜናዎቹ ሀብታም ስዩም ይጠብቃቸዋል። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። ህንድ ዛሬም እንዳለፉት ቀናት ከፍተኛውን በኮሮና ቫይረስ የተያዙ እንዲሁም በበሽታው ምክንያት ሕይወታቸውን ያጡ ሰዎች ቁጥር መዝግባለች። አዲሱ የኮቪድ-19 ክትባት መርሃ ግብሯም እክል እንደገጠመው መሆኑ ተገልጿል። በዚህ ሁሉ መካከል በምዕራብ ቤንጋል ክፍለ ግዛቷ በሚሊዮኖች የተቆጠሩ ሰዎች ተወካዮቻቸውን ሊመርጡ ወጥተዋል። በወረርሽኙ ክፉኛ የተመታችው ህንድ 1.4 ቢሊዮን ህዝቧን ለመከተብ በመዝገቢያ ድረገጽ የከፈተች ሲሆን ከ18 ዓመት በላይ የሆኑ ነዋሪዎች ለክትባቱ ቀጠሮ እንዲያስይዙ አሳስባለች። ይሁን እንጂ በርካታ ሰዎች ድረገጹ ተሰናክሏል ወይም ቀጠሮ ለመያዝ አልቻልንም በማለት በማህበራዊ መገናኛ ቅሬታቸውን እየገለጹ ናቸው። ወረርሽኙ በከፋ ሁኔታ እየተዛመተ ባለበትና ሙቀቱን ባየለበት በዚህ ወቅት የቤንጋል መራጮች ረጃጅም ሰልፍ ይዘው ድምፅ ሊሰጡ መውጣታቸው ተገልጿል። የሀገሪቱ ጠቅላይ ሚኒስቴር ኔሬንድራ ሞዲና ፓርቲያቸው ባህራትያ ጃናታ ባለፉት ሳምንታት በክፍለ ሀገሯ ብዛት ያለውን ነዋሪ እያሰባሰቡ የምረጡ እንቅስቀሳ በማድረጋቸው ተውቅሰዋል። በክፍለ ሀገሯ ወረርሽኙ እንዲባባስ አስተዋጽኦ ሳያደርግ እንዳልቀረ የጤና ጥበቃ አዋቂዎችም ገልጸዋል። ቤንጋል ውስጥ ዛሬ ብቻ የተመዘገበው የኮሮና ቫይረስ ተጋላጭ ቁጥር 17 ሺህ መሆኑ ተመልክተዋል። የኬንያ መንግስት በሀገሩ የሚገኙትን የስደተኛ ካምፖች ዘለቂታው ከመዝጋቱ አስቀድሞ በካምፖቹ የሚኖሩትን ስደተኞች እንዲያነጋግር ድንበር የለሹ የሐኪሞች ቡድን እየተማጸነ ነው። የሕክምና ግብረሰናይ ድርጅቱ ትናንት ረቡዕ ባወጣው መግለጫ የኬንያ ባለሥልጣናት ሰብአዊነትን ባማከለ መልኩ ጉዳዩን ቢይዙት ስደተኞቹ ያሉበትን መከራ በይበልጥ ለመረዳትና ለመጫና ኖሯቸው የተሻለውን መንገድ ለማዘጋጀት ይጠቅማል፤ ሲል መክሯል። ድርጅታችን በስደተኛ ካምፖች ለተጠለሉ ሰዎች ዘላቂ አማራጭ ቢፈጠር የሚደግፈው ነው ያለው ድንበር የለሽ ሐኪሞች፣ እጅግ በጣም ያሳሰበን ስደተኞቹ የሚፈልጉት ምን እንደሆነ አለመሰማቱ ነው ሲልም አስረድተዋል። ፕሬዚደንት ጆ ባይደን በትናንትናው ረቡዕ ምሽት ለመጀመሪያ ጊዜ በጋራ ምክር ቤቶች ፊት ተገኝተው ባሰሙት ንግግራቸው ስለ መሠረተ ልማትና የሥራ ዕድል ማስፋፊያ ትልማቸው ተናግረዋል። መንግሥትንም መልካም ነገሮችን ሊሰራ እንደሚችል ጥሩ ተቋም አድርገው አቅርበዋል። በኮቪድ-19 ወረርሽኝ የተነሳ የአሜሪካ ፕሬዚዳንቶች አቀራረብ የተለየ መልክ እየያዘ መምጣቱም ተስተውሏል። ዝግጅቱ የተለመደው የወግ ስነ ሥርዓቱ አልተለየውም። በኮቪድ-19 ወረርሽኝ የተነሳ ፕሬዚደንት ጆ ባይደን ለጋራ ምክር ቤቶቹ አባላት ባሰሙት የመጀመሪያ ንግግራቸው ላይ የተገኙት እንግዶች እንደወትሮ ወደ 1600 ሰዎች ባይሆኑም 200 ያክል ሰዎች ታድመዋል። የፕሬዚደንቱ ዋነኛ ንግግር ያተኮረው በአሜሪካውያን ላይ ሲሆን አሁንም ቢሆን ዲሞክራሲም ሊሰፍን መንግስትም የሚጠበቅበትን ሊሰራ እንደሚችል በመግለጽ የሚከተለውን ተናግረዋል። መላገሪቱን እያስከተብን ነው። በመቶ ሺዎች የሚቆጠሩ የስራ እድሎችንም እየፈጠርን ነው። ሰዎች በራሳቸው ሕይወት አይተው የሚያረጋግጡትን ውጤት እያስመዘገብን ነው። ለፍትህና ፍትሐዊነት ዋስትናም ሰጥተናል ብለዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁ ስለሆናችሁ እናንተንም እናመሰግናለን። ለዕለቱ ቀዳሚ ወዳደረግነው ርዕስ እንሻገር። ክልል ዋግ ኅምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ኒሯቅ ከተማ የህወሀት ታጣቂ ቡድን በሰነዘረው ጥቃት በሰው ህይወትና ንብረት ላይ ጉዳት አድርሶብኛል ሲል የወረዳው አስተዳዳሪ ገለጹ። አስተዳዳሪው በህይወት ላይ የደረሰውን ጉዳት ይፋ ባያደርጉም የአይን እማይነኝ ያሉ የአካባቢው ነዋሪ ግን አስራ አምስት የሚደርሱ ሰዎችን እንደቀበሩ ተናግረዋል። ዘገባ አለን፤ ወደዛው እንሻገር። እሁድ ለሰኞ አጥቢያ ከሌሊቱ ስምንት ሰዓት ገደማ ተሰነዘረ ባሉት ጥቃት የአበርገሌ የወረዳ አስተዳዳሪ ደስታ ለማ የሰዎች ህይወት መጥፋቱን፣ ንብረት ላይ ጉዳት መድረሱን፣ አለመረጋጋት መከሰቱን ተናግረዋል። ጦርነቱም እስከ ሰኞ እኩለ ቀን ድረስ መዝለቁንም ጠቅሰዋል። ትናንቱ ወዲያ ነው። ከ አስራ አንድ ሰዓት ጀምሮ እስከ ሰባት ሰዓት አካባቢ ባለው ነው ውጊያ ነበረ ከፍተኛ በማናና በማ በእኛ ከልዩ ሀይልና በጁንታው ሀይል ማለት ና የጾታ መዋቅራችን ጨምሮ ማለት የመንግስት መኪኖች ወደ አራት ተቃጥለዋል። አንድ ተቋም ጤና ጣቢያም ተቃጥሎብናል። ንጹሀንም ሙተዋል። የጸጥታ መዋቅራችንም የተጎዱ አሉ። ለዚህ በጁንታ ኃይል ላይም ከፍተኛ ጥቃት ኃይላችንም ከፍተኛ ጥቃት እና እርምጃ አድርሰዋል። የሞቱ የቆሰሉ ሰዎችን በቁጥር ማወቅ ይቻላል። አሁን እሱን መረጃ ወረዳው ህግ በማስከበር ስራው ላይ ከሰራዊቱ ጋር ተቀናጅቶ በመንቀሳቀስ ላይ መሆኑን አስታውቀዋል። ጠቅላላ የህግ ማስከበሩ ስራ ላይ ለመከላከያ ሰራዊታችን ከፍተኛ ድጋፍ አድርገናል እና ያንን በማድረጋችን ያው ለማህበረሰቡም ለመጉዳትና በስነልቦና ለመጉዳት ታሰበ ሴራም ነው ብዬ ማስበው በግል ስለዚህ አሁን ጠቅላላኛ የኛ ወረዳ ማህበረሰብ ህዝብ እንደ ብሄረሰብ አስተዳደሩ ጠቅላላ ህግ ማስከበሩ ስራ ስራ ላይ ያው የጎላ አድርገን እንደማንኛውም በክልላችን ካለ ማህበረሰብ እና ህዝብ ማድረግ የሚገባን ነገር አድርገንን። ስለዚህ ያንን በማድረጋችን ተወስቶ የተከፈተብን ጥቃት ነው ብዬን መርሱ። አሁን እርስዎ እንደሚሉኝ ህወሀት ነው በዚህ ጥቃት ላይ የተሳተፈው ህወሀት ለመሆኑ ማረጋገጫችሁ ምን ይሆን? አንደኛ ሞቷል። እና እንደገና ልብስ አለ ዛ አለባበሳቸው በዚህ ነው የምንለየው። ልዩ ኃይላችን ጋር በመሆን እዛ ያለው የጸጥታ ማስከበር ጋር በጥምረት እየተንቀሳቀስን እየሰራን ነው ያለው። አሁን ከተማውና አካባቢው ጸጥታው እንዴት ነው? ያ አሁን ያው ትናንት ወዲያ ከነበረ አሁን ትንሽ ይሻላል። መረጋጋት አለመረጋጋት አለ። በማህበረሰቡ መደበኛ የሆኑ ህይወት እንቅስቃሴዎች ለምሳሌ መገበያየት፣ ወደ ስራ መሄድ እና መሰል ተግባራቶችስ እንዴት ናቸው? እነሱ ቁመው ነው ያለው። ይህንንም የዞኑ ሰላምና ደህንነት መምሪያ ምክትል ኃላፊ አዘ ወደ አረጋግጠዋል አካባቢው ወደ ነበረው መረጋጋት እንዲመለስ ጸጥታ ኃይሉ ተነጋግቶ ወደ ስራው እየቀጠለ ነው ያለ የልዩ ኃይላችን ምንጊዜም ቦታውን አለቀቀን እዛው ላይ በጀግን ተፋልሞ የመጣውን አካል መልሶ እዛው ላይ ነ ያለ አሁንም አጠቃላይ ብሔረሰብ አስተዳደር ያለው የጸጥታ ኃይላችን ተጠናክሮ፣ ህዝቡ በስነ ልቦናው ራሱን አዘጋጅቶ የአካባቢው ሰላም በአካባቢው የጸጥታ ኃይል ማህበረሰቡም ኃይል አይኑና ጆሮ ሆኖ እያገዘ ወደ ነበረው ሰላምና ወደ ነበረው እለት ከለት ኑሮ እንዲመለስ እየሰራ ያለን ከአካባቢያቸው የተፈናቀሉ ሰዎችን ብዛትና እየተደረገ ያለውን ድጋፍ በተመለከተ ዝርዝር መረጃ እንደሌላቸው አስታውቀው በሚቀጥሉት ጊዜያት ይፋ እንደሚያደርጉ አረጋግጠዋል። በጥቃቱ ቤተሰቦቻቸውን ይዘው ከዞኑ ከተማ ወደ ሰቆጣ ለመሸሽ መገደዳቸውን አንድ ማኝ ተናግረዋል። ከተማው ወጥተን በእግራችን ልጆቻችን ምናምን ይዘን በአብዛኛው ወደ ሲቃላ የሚባል ወደ ተከዜም ይሄዳሉ። ግማሹም ደግሞ ህዝብ ወደ ሳቃ የሚባል ቦታ አለ። ወደዛ ነው ይሄን ነው። ወደዛ ከዚህን በኋላ ነው መኪና ሲቪዎች ተቀብለውን ወደ ሰቆጣ ያመጣ። ጥቃቱ የንብረት ዘረፋን የሚያካተተ ነበር ይላሉ ስማቸውን እንዳልገልጽ የጠየቁኝ አስተያየት ሰጪ። ሰው ተለይቶም ጭምር እየተበረበረ በተለይ አማራ ናቸው ብለው የሚያስቧቸውን ሰዎች እና በቃ ከእነሱ የተለየ አስተሳሰብ አላዩ ብለው የሚያስቡ ሰዎች እየለዩ ብርበራ ነው ሲያካሄዱ የነበሩት። እነማ ጅንታዎቹ ማለት ነው፣ ህወሓት ማለት ነው። ህወሓት ልዩ ኃይሉ ካለ እንዴት ሊበረብሩ ቻሉ? ልዩ ኃይሉም ጭምር ያው በሰዓቱ ከላይኛው ሁለት ካምፕ ላይ ነው የነበሩት እሱ በካምፓቸው ላይ ጥበቃ ላይ ባሉበት እና ሮንድ ባሉበት ነው የተወሰነ የማምታታት ነገር ተሰርቶ፣ ግማሹ ደግሞ የሚበረብርም ለብቻ አድርገው ነው ሲሰሩ። ግማሹ የሚተኩስ፣ ግማሹ የሚበረብር ጭምር የነበረበት ሁኔታ ነው የነበረው። በርበራው ምን ያደርጋሉ? ያው ሞባይል ያለው ሞባይሉን፣ ብር ያለው ብሩ ነው፣ እቃዎች ያሉትን እቃው፣ በቃ ምንም ነገር ቢሆን ይወስዳሉ። እርስ ይህ ያጋጠመት ወይም ደርሶ ቦታ እኛ እንዳጋጣሚ ወጣ ያለ ቦታ ነበር ኔ የተከራየሁትና ይሄ ነገር ሲከሰት ወዲያውኑ ወተን ነው ግን ጓደኞቻችን እንደዚሁ ደርሶባቸው ነግረው የሞት ጉዳት ደርሶ ይሆን በአካባቢው አዎ የሞት ጉዳት ደርሷል ንጹሀን ከገጠር የመጡ ሰዎች እርዳታ ለመቀበል የመጡ ሰዎች ወደ ስድስት የሚሆኑ ገለዋል እዛ ከከተማ ውስጥም በተመሳሳይ በጥበቃ የነበሩ ደግሞ ወደ ስምንት የሚሆኑ ዘበኛዎችም በጥበቃ ቦታዎች ላይ ባንክ ቤት ግብርና እንዲሁም ጤና ላይ ገለዋቸዋል ህይወታቸው ያለፉትን ሰዎች አይታችኋቸው ነበር ቀብረናል እርሷ ባሉበት ስንት ቀበሩ እኔ ባለሁበት ወደ አስራ አምስት አካባቢ ይቀብረናል። እንደ አስተያየት ሰጪው ጥቃቱ ዘፈቀዳዊ ሳይሆን እየተጠና ነው የገቡበት ሰዓት በራሱ እና የጀመሩት ሰዓት በራሱ የተጠና ያስብላል። ምክንያቱም ተኩስ ከመሀል ከከተማው ነው የጀመረው። ራሱ ጦርነት የሚታወቀው ምናልባት ከከተማው ውጭ ነው ተዘጋጅተውበት። ያንን ልዩ ኃይሎች ባይኖሩ ኑሮ ከተማውን አውድሞ ሰውን ህዝብም ለመጨረስ ነበር ሀሳቡ። ነገር ግን ልዩ ኃይሎችንም በከፈለው መስዋዕትነት መክቶት ነው እንዲመለሱ የተደረገው እና ያው ልዩ ኃይልም ከባድ የሆነ መስዋዕትነት ከፍሎ ነው ያው ህዝቡንም እንዲቆይ ያደረገው። ጥቃት ተሰንዝሮባታል የተባለችው የአበርገሌ ወረዳዋ ኒሯቅ ከተማ ከትግራይ ክልል አጎራባች ህወሓትና ኢህዴን በትጥቅ ትግሉ ዘመን በስፋት ይንቀሳቀሱበት ለነበረው አካባቢ ቅርብ እንደሆነች የአካባቢው ነዋሪዎች ይናገራሉ። ወታደራዊ ግጭቱን አስመልክቶ ራሱን የትግራይ ሰራዊት ብሎ በሚጠራው ታጣቂ ኃይልና በአማራ መንግስት ኮሚኒኬሽን ጉዳዮች በኩል የተለያዩ መግለጫዎች ተሰጥተዋል። ድምፀ ወያነ በሚያዝያ 18 ዘገባው በአማራ ክልል አበርገሌ ወረዳ መሽጎ በነበረው የአማራ ልዩ ኃይል ና ለእርዳታ በመጣው 2 ሻለቃ በሚል ቅልዩ ኃይል ላይ ጥቃት ሰንዝሮ ሙሉ በሙሉ እንደደመሰሰ ራሱን የትግራይ ሰራዊት የሚለውን አካል ቃል አቀባይ ገብረ ገብረ ጻድቃንን ዋቢ አድርጎ ዘግበዋል። በሌላ በኩል የአማራ መንግስት ኮሚኒኬሽን በይፋይ ገጹ የጁንታው ረዘራዥ ያላቸው አካላት የአካባቢው የጸጥታ ኃይሎች ባልሸፈናቸው ቦታዎች ጨለማን ተገን በማድረግ ና ተመሳስሎ በመግባት ባልታጠቁ ንጹሐን ዜጎች እንዲሁም ንብረት ላይ ጉዳት አድርሷል ብሏል። ጉዳት አድራሹ አካል ላይ የአማራ ልዩ ኃይልና የአካባቢው የጸጥታ ኃይል በወሰደው አጸፋይ እርምጃ ተሸንፎ ትርፍራፊው ወደ ጫ ከመመለሱን አስፍሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአዲስ አበባ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቬ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በኮቪድ-19 ምክንያት ይህንን መርሃ ግብር የምናሰናዳላችሁ ከየመኖሪያ ቤታችን በመሆን ነው። ወደ ቀጣዩ ዘገባ እንሻገር። ሕጻናት ሊሟልላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የሕዝብ ብዛትና ተያይዘውም ከሚመጡ የማህበራዊ ኢኮኖሚያዊ ችግሮች ምክንያት አሁንም ድረስ በርካታ ሕጻናት ከትምህርት ገበታ ውጪ ናቸው። ገና በአስራዎቹን እድሜ ሳይጨርስ ይህን ያስተዋለው በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ ሶስተኛ ዓመት ተማሪ የሆነው ወጣት ትምህርት ቤት በሌለባቸው በገጠሩ የኢትዮጵያ ክፍሎች ትምህርት ቤት በመክፈት ህጻናትን በነጻ ትምህርት እንዲያገኙ እያገዘ ይገኛል። በተጨማሪም በአሜሪካ ሀገር ሜሪላንድ ክፍለ ግዛት በሚሰጠው የማስጠናት አገልግሎት ለበርካታ ተማሪዎች እገዛን ያደርጋል። ስመኞሽ የቆየ በሀያ ሁለት ዓመቱ በትምህርት ዙሪያ ትልቅ ስራዎችን እየሰራ የሚገኘውን ወጣት ቅዱስ አንተነህንና በስራው ተጠቃሚ የሆኑ ወላጆችን አነጋግራ የሚከተለውን አቀናብራለች። በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ። እኔ ቀን ስራ እየሰራሁ ነበር ልጄ ልጅን የማስተምረው አቅቶኝ አቋርጦ ነበር። አሁን የቅዱስ ትምህርት ቤት ሲከፈትልኝ እጅ አስገባሁት። እኛ ልጄ እራሱ ለወደፊት እዚሁን የማስገባው ነበር እሰልኛለሁ። ለአመት አስተምረዋለሁ። በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው ዓመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነፃ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚተዳደረብ ስለሆነ አሁን የቅዱስ ትምህርት ቤት በመከፋቱ በጣም ተጠቅመናል። በዚህ ከዚህ ስን ማሰቡ በጣም ጥሩ ታታሪ እድሜ ሰውና ከዚህ የበለጠ እንዲያደርግ በጣም ነው ደንቅ የምንለው። ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የሀያ ሁለት አመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ያገድ ነው የነበረው ሀያ አምስት ተማሪ በሀያ አምስት እንጀምርና ከዛ በየዓመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው፣ ግን ወዲያውኑ የመጣው ከመቶ ተማሪ በላይ ነው። እፈልጋለሁ ብሎ የመጣው ግንኛ ያው አልቻልንም እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪኩሽን በማዘጋጀት ላይ ኤክስፒሪንስ ያለው ፕሮፌሽናል እንደቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያልፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ ትሪ፣ እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህጻናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስብሊቲ ያላቸው ተማሪዎች አሉ። አክቹሊ እኔ ፐርስናሊ ከነሱ ጋር ነው እንደውም የበለጠ የምሰራው፣ ምክንያቱም እነሱ ኤክስትራ ቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከነሱ ጋር ነው እኔ ፐርስናሊ የምሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ከፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉን። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕቲ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስቲ እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኝ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቱተሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫሮንመንት ሪክሬት ያደርጋል ማለት ነው። ንሳማይዝ ከዛ ተጨማሪ ደግሞ ቱቶሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ እሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሊፉ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው። በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ። ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጥል ማለት ነው። ለምን ያክል ጊዜ አሁን ቱቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ? አራት ወር አምስት ወር ይሆናል ከጀምር። በደንብ ይወያያሉ ፍሪሊ። ጠይቀዋል መምህሩን በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ ሁለት መቶ የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከሰላሳ አምስት ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል። መማስተምት በጣም ወዳ አለው። አክቹዋሊ ፓሽኔ ነው። ባይ ከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ የመጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበር። እና ቱተሪንግ ካምፓኒ ቻርጅ የሚያደርገው አማውንት እና እኔ የምከፍለው አማውንት በጣም ትልቅ ዲፈንስ ነበረው። እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን እና። ከዚህ በተጨማሪ ደግሞ የኤዱኬሽን ቫልዩን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ ብዙ አምን አለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩ ነው እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ እፈልጋለሁ የሚለው ቅዱስ በሱ እድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሰዎች ለዘገባው እናመሰግናለን። ከጋቢና ቪዮ ጋናቸው ያላችሁት አሜሪካ ከአንድ መቶ ሰው 120 መሳሪያ በመያዝ በዓለም ላይ ካሉ ሀገራቶች ሁሉ ከፍተኛ የሆነ የሲቪል መሳሪያ ታጣቂ ያለባት ሀገር ናት። ከቅርብ ዓመታት ወዲህ እንደ ኤአር 15 የመሳሰሉ ከባድ መሳሪያዎች ተወዳጅነትንም እያተረፉ ነው። የአሜሪካ ድምጿ ካሮላይን ፐርሱቲ በቴኔሲ ቁጥጥር እንዲደረግባቸው በመሳሪያ ቁጥጥር ቀስቃሾች ጥሪ የቀረበባቸውን አውቶማቲክ መሳሪያዎችን እየገዙ ያሉ ሰዎችን አነጋግራ ያሰናዳችሁን ዘገባ እንደሚከተለው አቀርብላችኋለሁ። ላንደንበርክና ወዳጆቹ መሳሪያ መተኮስ የሚችሉበት ቦታ ላይ ለመምጣት ከአርባ አምስት ደቂቃ በላይ ነጥተዋል። በርክ ኤምፒ5 እና ኤአር 5 የተሰኙ እጅግ ብዙ የጅምላ ግድያ የሚፈጸምባቸውን መሳሪያዎች ነው የሚተኩሰው። ጥቃት ያደርሳል የሚለውን መሳሪያ ታዲያ ለምን ይተኩሳል ለሚለው ጥያቄ በርክ እንዲህ ይመልሳል፣ እንደ አሜሪካ ዜጋ መብት አለን። የመሳሪያ ባለቤት ለመሆን መብት አለህ እና፣ ደስ ይላል መሳሪያ ሲኖርህ፣ መልካም ነው። የሽጉጥ አፍቃሪዎች ኤአር ፊፍቲን የተሰኙትን መሳሪያዎች ይወዷቸዋል። መሳሪያዎቹ በጣም ይጮኋሉ፣ እጅግ ብዙ አማራጭ ያላቸውና ተነቃቃይ ክፍል ያላቸው ሲሆኑ ጥይቱ ኢላማውን እንዳይስት የሚያደርግ ማስፈንጠሪያም አላቸው። ቲምባሬት የመሳሪያ መተኮሻ ማለማመጃና ከ1500 በላይ መሣሪያዎችን የያዘ መሸጫ ሱቅ አለው። ጃኒስ ፌሊቲ ታዲያ ከዚህ ሱቅ ኤአር ፊፍቲን የተሰኘውን መሳሪያ በመግዛት መኖሪያ አካባቢዋን ለመከላከል አቅዳለች። ስለ መሳሪያ ምርጫዋም እንዴት ትላለች? የበለጠ የማቆሚያ አቅም አለው የመሳሪያ ሕግ ደጋፊዎች ታዲያ እንደ ኤአር 15 ያሉ ጥቃት ማድረሻ መሳሪያዎችን በሕግ ማገድ ይገባል ይላሉ። በአሜሪካ ዋና ከተማ በዋሽንግተን ዲሲ ናሽናል ሞል ፊት ለፊት ያሉት አርባ ሺህ አበባዎች በየዓመቱ በሁሉም አይነት መሳሪያዎች የሚገደሉ አሜሪካውያን መታሰቢያዎች ናቸው። የብራዲ ተቋም ፕሬዚዳንት የሆኑት ክሪስ ብራውን ስለ ጥቃት አድራሽ መሳሪያዎቹ እንዲህ ይላሉ ሰውነትን ነው የሚጎዱት። ዝም ብሎ በጥይት መበሳት ብቻ አይደለም። እነዚህ መሳሪያዎች ላለምክንያት አይደለም የጦር መሳሪያዎች ተብለው የተሰሩት። የአሜሪካ ሁለተኛው የህግ ማሻሻያ መሳሪያ የመያዝን ህግ ያጸድቃል። በዚህ ሀገር መሳሪያ መተኮስ እንደ መዝናኛ ነው የሚወሰደው። እንደ ወይዘሮ ፔሎቲ ያሉት ደግሞ ለደህንነታቸውም ይሰጋሉ። በምኖርበት አካባቢ ደህንነት ይሰማኛል። ነገር ግን ምን እንደሚመጣ አይታወቅም። በቅርቡ በአሜሪካ ኢንዲያና እና ኮሎራዶ ከደረሱት የጅምላ መሳሪያ ጥቃቶች በኋላ ዋይት ሀውስ አዳዲስ የመሳሪያ ገደቦችን ለማውጣት እየገፋፋ ነው። በቅርቡ ፕሬዚዳንት ጆ ባይደንም እንዲህ ብለዋል፣ ጠመንጃዎችና እጅግ ብዙ የቀለሃዎችን የሚሸከሙ ጥይት መጋዘኖች ሁሉ ማገድ አለብን። መሳሪያ እጅግ በሚፈቀርበት ሀገር ላይ የጦር መሳሪያ ገደቦችን መጣል አስቸጋሪ ነው የሚሆነው። ነገር ግን የመሳሪያ ገዢዎቹ ያለፈ ታሪክን መመርመር አስታራቂ ሊሆን ይችላል። በቴኔሲ አንድ የመሳሪያ ገዢ አስራ ስምንት ዓመት ከሞላውና የኋላ ታሪኩ ከተመረመረ የዛን ዕለት ግማሽ አውቶማቲክ የሆነ መሳሪያ ይዞ ወደ ቤቱ መሄድ ይችላል። ነገር ግን ሁሉም ግዛቶች በተለይም ደግሞ ለድረገጽ ሽያጭ ላይ የኋላ ታሪክን አይመረምሩም። ከአስር አሜሪካውያን ስምንቱ መሳሪያ ሻጩ ቲምን ጨምሮ ማለት ነው፣ መሳሪያ ለመግዛት ዓለም አቀፍ የኋላ ታሪክ ምርመራ ያስፈልጋል ይላሉ። ሰዎች እዚህ ይመጡና የኋላ ታሪካቸውን ስንጠይቃቸው ይወድቃሉ። ምናልባትም ከአእምሮ ሆስፒታል የመጡ ይሆናሉ። ከዚህ አቅራቢያችን ካለው ውድ ብሪጅ ከተሰኘ ቦታም ከእስር ቤት የወጡበት የእጅ ምልክታቸውን ሳያወልቁ ይመጡና መሳሪያ መግዛት እፈልጋለሁ ይላሉ። ኤሲ የሎስ አንጀለስ ፖሊስ ግብረ ኃይል አባል ሲሆን የጦር መሳሪያም አሰልጣኝ ነው። በካሊፎርኒያ ግዛት የጥቃት ማድረሻ ናቸው ተብለው የተወሰኑትን እስሚዝና ወንሰን ኤም ኤንድ ፒ እንዲሁም ፊፍቲንቲ የተሰኙትን መሳሪያዎች እዚህ እየተኮሰ ይገኛል። መሳሪያ ገዢዎቹ የኋላ ታሪካቸው መጠናቱን ቢደግፍም መሳሪያዎችን ግን በጥቅሉ መከልከሉን ይቃወማል። ሽጉጥ ይጠቅማል አይጠቅምም ከማለትህ በፊት መምከር አለብህ። ለአንተ እንኳ ባይሆን ሌላ ሰው ሊደሰትበት ይችላል። አሜሪካውያን ለመሳሪያ ያላቸውን ፍቅር በማየት የአሜሪካ ኮንግረስ እንደ አውሮፓውያን አቆጣጠር በ1990 የጥቃት ማድረሻ መሳሪያዎች ላይ አስቀምጦት የነበረውን ገደብ ድጋሚ መመለሱን ጥቂቶች ብቻ ናቸው የሚያምኑት። ነገር ግን ከቅርብ ጊዜ ወዲህ እየጨመረ የመጣው የጅምላ ግድያ ብዙዎች መሃል ላይ ያለ አስታራቂ ሀሳብ እንደሚያስፈልግ እንዲያስቡ አድርጓቸዋል። ለካሮሊን ፐርሱቲ ዘገባ አይደን ገረመው ከዋሽንግተን ዲሲ። The You can I know not that can a lot ዝግጅታችንም የዛሬ ጋቢና ቤ መሰናዷችንን እዚህ ሊያጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን ቪያ ማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቤን በመጠቀም አድርሱን። ጋቢና ቤ አድቬኒስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ሰለሞን አባተ በአርቶቱ፣ ኤልያስ አስማረ በቅንብሩ፣ እንዲሁም ኤደን ገረመው በመስተንግደው ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። ለዛሬ እዚህ ላይ ፈጸምን። መልካም ምሽት ተናደሩ I'm